በለንደኑ የዓለም ሻምፒዮና ላይ የድርብድል ባለቤት በመሆን የማይረሳ ድልን በመጎናጸፍ በደጋፊዎቹ ፊት የትራክ ላይ የውድድር ዘመኑን ለመደምደም የነበረው ፍላጎት አልተሳካም ነበር። የሁለት ጊዜው የኦሎምፒክና የዓለም ሻምፒዮናው የድርብ ድል ባለቤት ብሪታንያዊው ሞፋራ በትላንት ምሽቱ የዳይመንድ ሊግ የፍጻሜ ውድድር ላይ አራት መቶ ሜትር ሲቀረው ሞፋራ ፍጥነቱን ጨምሮ ለመውጣት ሲሞክር ዮሚፍ ቀጀልቻም ከኋላው ተከትሎት ለመሄድ ሞክሮ ነበር። ሙክታር ፍጥነቱን ጨምሮ ወደፊት በመምጣት 200 ሜትር ሲቀረው ሞ ፍጥነቱን በድጋሚ በመጨመር ሙክታርም ለመከተል ሞክሯል። እስከ መጨረሻው መስመርም ተያይዘው ሲሄዱ አሜሪካዊው ፖል ቺላሞም ብዙ ሩቅ አልነበረም። ሞፋራ በአጨራረስ ብልጠት በ13 ደቂቃ ከ06 ነጥብ 05 በሆነ ማይክሮ ሰከንድ አሸናፊ ሲሆን ከኋላው ተከታትለው የገቡትም አትሌቶች በተመሳሳይ ሰዓት በተቀራረበ የማይክሮ ሰከንድ ልዩነት ሁለተኛና ሶስተኛ ሆኖ ውድድራቸውንም ሁለተኛ ሆኖ የጨረሰው ፖል ቻሊሞም ውድድሩን ከጨረሰ በኋላ በውድድሩ ወቅት በሰራው ጥፋት ውጤቱ ሲሰረዝ ሙክታር ሁለተኛ ዮሚፍ ሶስተኛ ሆነው ውድድራቸውን ፈጽመዋል። ሙክታር ከውድድሩ በኋላ የመጨረሻው ዙር ከባድ እንደነበረም ተናግረዋል። ቦታ የያዝ አልተመቸኝም፣ እንጂ መጀመሪያ እሱ ደህና ቦታ ነበር የያዘው። ሁለተኛውን መስመር ዮሚፍ ነበር የያዘው። እኔ ከሶስተኛ መጥቼ ስታገለው በጣም ሄደብኝ። ከዛ በኋላ መቶ ሜትር ላድርሰው ብዬ ስሄድ የባሰ እየጨመረ መጣ። መቶ ከገባ ነው በኋላ ደግሞ በጣም ጨመረ። እኔም ያለን መጨረሻ ሄድኩኝ። የአሜሪካዊም ገፍቶኝ ነበረ። ወድቄ ነው እሱ ሲሰረዝ እኔ ሁለተኛውኛለሁ መስመርም አልፎ ገብተዋል። ወደ ዮሚፍ ወደ ወይ ወረወረኝ እሱ ነው ኔት ወጥቅ ደግሞ ዮሚፍ ስር ስለነበረ እሱም እነሁም በላይ ላይ ነው የወጠቀብኝ። ሶስተኛም ቢሆን አይቆጨኝም፣ በቃ እኔ የምችለውን አድርጋለሁ። በውጤ ደስ ብሎኛል። ባሳለፍ ነው ሳምንት በበርሚንግሃም በተካሄደው የዳይመንድ ሊግ ውድድር ላይ ተሳታፊ የነበረው ሞፋራ የለንደኑ የዓለም ሻምፒዮና የማጣሪያና የፍጻሜ ውድድሮችን ጨምሮ ባለፉት 15 ቀናት ብቻ 28000 ሜትሮችን ሩጧል። ትላንት ምሽትም ያለውን እንጥፍጣፊ ጉልበት የትራክ ላይ የውድድር ዘመኑን በድል ለመቋጨት ተጠቅሞበታል። በጣም የሚገርም ነው። በእንደዚህ ሁኔታ ማሸነፍ ደግሞ፣ የመንታ ልጆቼ ልደት ነበር ዛሬ። ለልጆቼም የተለየ የልደት ስጦታ ነው ይህ በውድድር ዘመኔ በእንዲመሰሉ ድልን መጨረስ ለአለምም ያጣውትን ድል የተበቀልኩበትን ያሳየሁበት ነው። ትላንት መጨረሻው መስመር ላይ አራት አትሌቶች ውድድሩን አሸናፊ በመሆን የዳይመንድ ሊጉን ዋንጫ ለመጨበጥ ያደረጉት ትንቅንቅ ከወትሮ በተለየ መልኩ ትዕይንትን ያስተናገደ ነበር። ታዲያ ሙክታርና ዮሚፍም መጨረሻው መስመር ላይ ተጠላልፈው ሲወድቁ፣ እንዲሁም አሜሪካዊ ፖል ቻሌሞም በደረቱ በመዘረር መጨረሻው መስመር ላይ በመግባት ውድድሩን ለመፈጸም ሞክሮ ነበር። ዮሚፍ ቀጀልቻም ሙክታር የተከተለው አሯሯጥ ለውጤቱ ተጽዕኖ እንደነበረውም ቅሬታውን ገልጿል። ከዳንድ ሊግ መብላትም ከሁሉም ነገር ውጭ ያደረገችን በቃ እሷ ነው። እሱ መጥቶ እንደዚህ ሲገባል በቃ አደናቅፈ ነው ወደ ኋላ ያልኩት። ደግሞ በፊኒሽንግም ደርሼ ነበረ። ከደረስኩ በኋላ ደግሞ እዛም እኔ ፍለፊት ወደቅ፣ ምንም አማራጭ ለኝ እኔ እሱም ላይ ወደቅኩ። አራተኛውን ኮት እንግዲህ በጣም ቀላል ሩጫ ነበራ በጣም ቀላል አርጌ የርኩ ነበራ። ጉልበት አለኝ እ ይችን ሁለት መቶ የጠበቅኩ ነበራ፣ ግን በቃ ሞክታር ጭራሽ ምላሽ አላሰብኩም። እንደዚህ ይገባል ቢ እኔ መውጣት እችል ነበር። በውድድሩ የመጨረሻው 200 ሜትር ርቀት ላይ ሞፋራህን ለመቅደም ከመሞከር ውጪ የዮሚፍን ፍጥነት ለመክታት የተለየ ነገር አለማድረጉን ሙክታር እድሪስ እንዲህ ሲል ይገልጻል። እኔ አነካሁትም። ሁለት መቶ ላይ ስንወጣ ነው ወጥተ ዘግተብኛል ነው ያለኝ። እኔ ፊኒሽንግ ለመንደርደር ሄጄ አንደኛ መስመርና ፊት ለፊት ሆኜ ነው መሄድ አለብኝ፣ እና ያንን እኔ እሱ ላይ ለመዝጋት ሳይሆን ለመንደርደር ነው ፈልጌ የወጣሁት። እሱ ግን ዘግተብኛል አለኝ፣ እና እኔ በሱ ላይ ምንም የማድረገው ነገር የለኝም። በሴቶቹ በተከናወነው የ800 ሜትር ርቀት ደቡብ አፍሪካዊቷ ካስተር ሰማኒያ ድልን ስትቀናጅ፣ በዚሁ ርቀት ላይ ተሳታፊ የነበረችው ኢትዮጵያ ኢትዮጵያዊቷ ሀብታም አለሙ በአንድ ሰዓት ከ54 ነጥብ ከ05 በሆነ ደቂቃ አራተኛ ሁና ብታጠናቀቅም የገባችበት ሰዓት የኢትዮጵያ አዲስ ሪከርድ ሆኖም ተመዝግቧል። ለዶችቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከስዊዘርላንድ ዙሪክ